ዩናይትድ ስቴትስ በከፈተችው ዓለም አቀፍ የጸረ ሽብር ዘመቻ የማይተባበሩ ሀገራትን ስም ዝርዝር በቀደሙት ዓመታት ያወጣች ሲሆን እነሱም ኢራን፣ ሰሜን ኮሪያ፣ ሶሪያ፣ ቬኔዙዌላ እና ኤርትራ ነበሩ። ካለፈው ረቡዕ ጀምሮ ግን በጸረ ሽብር ዘመቻው ከማይተባበሩት ሀገራት ስም ዝርዝር ኤርትራን በመሰረዝ ኤርትራን እንደ አጋር ዩናይትድ ስቴትስ ቆጥራታለች። ስለ ጉዳዩ ዲደብልዩ በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ቃል አቀባይዋን ቫኔስ አሚስን ጠይቆ በኢሜይል በሰጡት መልስ ጸረ ሽብርን ለመከላከል ከማይተባበሩ ሀገራት ስም ዝርዝር ውስጥ ኤርትራን ያወጣ ነው የኤርትራን ሰላማዊ ሁኔታ በማየት ነው። በተለይ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት እንደ ጎርጎሮሳውያኑ አቆጣጠር ህዳር 2018 ይህንኑ በማረጋገጡ የእኛም መነሻው ይኸው ነጥብ ነው። የኢትዮጵያና የኤርትራ ግጭት ሲያከትም የኤርትራ መንግስት የአካባቢው የደህንነት አጠባበቅ እንዲሻሻል ከፍተኛ አስተዋጽኦ እያደረገ እንደሆነ አይተናል። የኤርትራ መንግስት ከሶማሊያና ከደቡብ ሱዳን ጋር በመተባበር በሌላ በኩል ደግሞ በሀገሯ የነበሩትን የኢትዮጵያ ተቃዋሚዎች በሽምግልና ወደ አገራቸው እንዲመለሱ አስተዋጽኦ በማድረጓ የኤርትራ መንግስት ለቀጠናው ሰላምና መረጋጋት አስተዋጽኦ እንዳለው በማወቃችን ነው ማዕቀቡን ያነሳ ነው ብለዋል። በኤርትራ ዲሞክራሲያዊ ስርዓት እንዲመጣ የሚታገለው የኤርትራውያን ዳያስፖራ ሀገር አቀፍ የምክክር መድረክ ሊቀመንበር አቶ ሰመረ ተስፋ ሚካኤል ከዩናይትድ ስቴትስ ዳላስ፣ ቴክሳስ ለዲደብልዩ ማብራሪያ ሰጥተዋል። የዩናይትድ ስቴትስ መንግስት ወይንም የዋሽንግተን አስተዳደር በጎርጎሮሳውያኑ አቆጣጠር በወረሃ ግንቦት 2017 በሽብር ላይ ለሚደረጉት ዘመቻዎች ኤርትራን ከማይተባበሩ ሀገራት ተርታ ስም እንዲመዘገብ አድርጓል። ምክንያቱ ደግሞ ኤርትራ በሶማሊያ ከሚገኘው አሸባሪው የአልሸባብ አካላት ጋር ተባባሪ ናት በሚል ነው። እንግዲህ ኤርትራ በዚህ የስም ዝርዝር ስትቀመጥ ከአፍሪካ የመጀመሪያ ሀገር ናት። እንግዲህ የዛሬ ዓመት የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣትን ተከትሎ ከኤርትራ ጋር ሰላም ተፈጥሯል። ያንን ተከትሎም የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረውን ማዕቀብ አነሳ። ያም ለውጥን አስከትሏል። የዛ ለውጥ ማሳያ አንዱ ነጥብ ደግሞ ይኸው ነው። ከኢትዮጵያ ጋር ያለው ግንኙነት መሻሻል ለዚህ ውጤት ዋናው መነሻ ነጥብ ነው። እናንተስ ዩናይትድ ስቴትስ የጣለችውን ማዕቀብ ትደግፉ ነበርን? ኤርትራ አሸባሪውን ኃይል ስለመርዳቷ የሚያመለክት የተጨበጠ ማስረጃ አልነበረም። ባለፉት አምስት ዓመታት ኤርትራ በሶማሊያ ጉዳይ ጣልቃ ስለመግባቷ ወይንም ሚና እንደነበራት የሚያመለክት ነገር የለም። የኤርትራ የማስታወቂያ ሚኒስትሩ የማነ ገብረ መስቀል ማዕቀቡ ከተነሳ በኋላ ባሰሙት ንግግር ሲጀመር ማዕቀቡ ሊጣልብን አይገባም ነበር ብለዋል። ከነበረው ማስረጃ በመነሳት በመሰረተ ሀሳቡ እኔም ሀሳባቸውን እጋራለሁ። የማዕቀቡ መነሳት ለኤርትራውያን የሚኖረውን ፋይዳም በተመለከተ ዲደብልዩ አስተያየታቸውን ጠይቆ ነበረ። ለሀገሪቱ ሕዝቦች የሚያመጣው ለውጥ ወይንም የሚያደርሰው ተጽዕኖ የለም። ማዕቀቡ የተጣለው በተመረጡ የመንግስት ባለስልጣናት ላይ ነበር። ይህም በውጭ ያላቸውን ሀብት ንብረታቸውን እንዳያንቀሳቅሱና የጦር መሳሪያ እንዳይገዙ የሚከለክል ነው። ተራውን ኤርትራዊ ዜጋ የሚነካ አይደለም። የማዕቀቡ መነሳት ለመንግስት ግን ይጠቅማል። ምክንያቱም በዓለም ህብረተሰብ ደረጃ ያለውን ገጽታ ይገነባለታል። የሀገር ኤርትራ መንግስትን አስተያየት ለማካተት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምባሲ እና ኒውዮርክ ወደሚገኘው የኤርትራ የተባበሩት መንግስታት ድርጅት ተወካይን ለማነጋገር ያደረግ ነው ሙከራ አልተሳካም። ለዲደብልዩ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።